የሀገሬ ሰዎች መብት ተከራካሪው ሰርቫይቫል ኢንተርናሽናል እንደገለጸው በታችኛው ኦሞ ወንዝ ነዋሪዎች ላይ እየደረሰ ያለው ችግር ከፍተኛ ነው። ጉዳዩን በቅርበት የሚከታተሉት ኤሊዛቤት ሀንተር እንደሚሉት የኢትዮጵያ መንግስት የአካባቢው ነዋሪዎች ከቀያቸው ወደ ሌላ አካባቢዎች እያሰፈረ ይገኛል ስ ስ ላንድ ይህ ማለት ብዙዎቹ ነዋሪዎች ያለ ውዴታቸው ከመኖሪያቸው እየተፈናቀሉ ነው። የመኖሪያ መንደራቸው ማንነታቸው ነው። ከብቶቻቸውን የሚያሰማሩበት፣ ለምሳሌ የከገሩ ማህበረሰብ ማር የሚቆርጡበትና ና አደን የሚሰማሩበት፣ የተከበረ ባህላቸውን የሚተገብሩበት ቦታ ነው። እናም ይህ ሰፈራ ለጎሳዎቹ ከአቅማቸው በላይ ትልቅ ዱብዳ ሆነዋል። ከሚመለከታቸው የጎሳ አለቆች ጋር በቀጥታ ስለ ሁኔታው ለመረዳት ያደረጉት ጥረት አለመሳካቱን ሀንተር ያስረዳሉ። ስለ ሁኔታው በአካባቢው የሚገኙ የውጭ ለጋሽ ሀገሮች ሰራተኞች በስፋት እንዳስረዷቸውም አክለዋል። ይህ መረጃም በብሪታንያ የመረጃ ነጻነት ሕግን በመጠቀም የተገኘ ነው። This is very important because they did have access to the tribal peoples in the area yes, visited but and lemmed and lemmed the resettlement the to the የአውሮፓ ህብረት ከብሪታንያ እና ከዩናይትድ ስቴትስ ቀጥሎ ትልቁ ለጋሽ ተቋም ነው። የጎሳው አባላት ከመኖሪያቸው ለመፈናቀል አለመፈለጋቸውን እንዳስረዷቸውና መረጃውንም ከማህበረሰቡ ማሰባሰባቸውን የመብት ተሟጋቿ ሀንተር ይገልጻሉ። ሁኔታው ከለጋሽ ሀገሮች መርሆች ጋር እንደሚጋጭም ጨምሮ ያስረዳሉ። also found conditions, particularly in one resettlement camp, ጎሳዎቹ የሰፈሩባቸው ቦታዎች በተለይ አንዱ ለመኖሪያ ምቹ አይደለም። በአሁኑ ሰዓት ነዋሪዎቹ በወባና በተቅማጥ እየተሰቃዩ ነው። መንግስትም የሰፈራውን ቦታ ለቀው ወደ ሌላ ቦታ እንዳይሄዱ ከልክሏል። ነዋሪዎቹን የማስፈር ስራው ከተጠናቀቀ በኋላ ቦታው ለከፍተኛ የሸንኮራ አገዳ ምርት ስራ ይውላል። የታቀደው የሸንኮራ አገዳ እርሻ ኩራዝ ይሰኛል። በጣም ሰፊ ነው። የኢትዮጵያ የውሃ መስኖና ኤነርጂ ሚኒስትር አቶ አለማየሁ ተገኑ የኢትዮጵያ መንግስት ጎሳዎቹን ከቦታቸው ያላግባብ አላፈናቀልም በማለት አስተባብለዋል we didn't do such kind of activity we didn't force people from their land they are እንደዚህ አይነት እንቅስቃሴ አላደርግንም ጎሳዎቹን ከመኖሪያ ቦታቸው አላፈናቀልንም አሁንም የመኖሪያ ቦታቸው ላይ ይገኛሉ መንግስትም እንደ ትምህርት ቤት ያሉ ለማህበረሰቡ የሚጠቅሙ ግንባታዎችን በመገንባት ላይ ይገኛል እንደማስበው ዘገባው ፍጹም ውሸት ነው የሀገሬ ሰዎች መብት ተከራካሪው ሰርቫቫል ኢንተርናሽናል መረጃ አጠናቃሪ ሃንተር እንደሚሉት ከሆነ ደግሞ የኦሞ ወንዝ በዙሪያው ለሚኖሩት ሕዝብ ሁሉ ሕይወታቸው ነው። ለእርሻቸው በተፈጥሮ መስኖ ይጠቀሙበታል። የጊቤ ግድብ ሶስት በራሱ በውሃ ፍሰት ላይ ያመጣው ለውጥ አለ። ያ ማለት በተፈጥሮ የውሃ ፍሰቱ ላይ ተጽዕኖ ያመጣል። የአካባቢው ነዋሪዎች እንዳሰቡት ምርቶቻቸው በቂ አይሆንም። ከነሱም አልፎ በወንዙ ዙሪያ የሚኖሩትን የሰሜን ኬንያ የቱርካና ሐይቅ አካባቢ ነዋሪዎችን ይጎዳል። እናም የቱርካና ሐይቅ በወንዙ ፍሰት መቀነስ ሳቢያ በመጉደሉ በአሳ ማጥመድ ስራ የሚተዳደሩትን ሁሉ ሊጎዳ ይችላል። ሚኒስትሩ አቶ አለማየሁ ተገኑ እንዳሉት በወንዙ ዙሪያና አካባቢው የሚኖሩትን ሰዎች ስለሚሰራው ግንባታ በተመለከተ በግልጽ መረጃ መንግስታቸው አድርሷል፣ በጋራም ሰርተዋል። The people along the river of Omo are not forced as you mentioned. በኦሞ ዙሪያ ነዋሪዎች ላይ እንዳላችሁት ምንም አይነት አስገድዶ የማስፈር ተግባር አልተከናወነም። ነዋሪዎቹ አሁንም በቦታቸው ላይ ይገኛሉ። በአንጻሩ በአካባቢው ነዋሪውን የሚጠቅሙ ግንባታዎችን በመስራት ላይ እንገኛለን። ለማህበረሰብ መብቶች መከበር የሚሰራው ድርጅት መርማሪ ኤሊዛቤት ሃንተር ከለጋሽ አገሮች ባገኙት መረጃ መሰረት መንግስት ለእርሻ ስራ ወደ አምስት መቶ ሺህ ሰራተኞችን ይፈልጋል። ወደ አካባቢው ለስራ የሚፈልሱት መጤ ሰራተኞች በአካባቢው ባህል ወግና እምነት ላይ ያልተፈለገ ለውጥ ሊያመጡ ይችላሉ ይላሉ። አቶ አለማየሁ ተገኑ በዚህ አባባል ፈጽሞ አይስማሙም። ዊ ሀብ አ ቬሪ ቢግ ኮንሰርን ፎር ለህዝቦቻችን እንጠነቀቃለን፣ እናስባለን። ቅድሚያ የምናደርገውም ይህንኑ ነው። በህዝቦቿ ላይ ከመኖሪያቸው ማፈናቀልም ሆነ የሚገባቸውን ክብር ማንሳት ኢትዮጵያዊ ባህላችን አይደለም። እቅዳችን ለህዝቦቻችን የተሻለ እድገትንና ጥቅምን ማምጣት ነው። እውነቱ ይህ ነው። አቶ አለማየሁ በአካባቢው እየተካሄደ ስላለው በአካል ተገኝቶ ለመመልከት ለሚፈልጉ ሁሉ የኢትዮጵያ መንግስት በሩ ክፍት እንደሆነ ተናግረዋል። በሌላ በኩል ከሰርቫይቫል ኢንተርናሽናል ኤሊዛቤት ሀንተር በኦሞ ወንዝ አካባቢ የሚገኙት ነዋሪዎች እውነቱን ለማውጣትና በይፋ ለመናገር የደህንነት ስጋት እንዳለባቸው አክለዋል።